ወጣትነት ምኞት ፍላጎትና ፍጥነት በስራ ጥነት በኑሮ ውድነት እንዲሁም በፖለቲካ አለመረጋጋት ሲታሰሩ ወጣቶችን ወደማይፈለጉ መጥፎ የሀዘን የድብታ ዓለም የቁጣ ስሜቶች ያመሯቸዋል። እነዚህን ስሜቶች በቁጥጥር ስር ለመዋልና ስኬታማ ለመሆን መልካም ሀሳቢ ወይም ፖዚቲቭ ቲንከር፣ መሆን መፍትሄ እንደሆነ ብዙዎች ይስማማሉ። በዚህ ጉዳይ ላይ አተኩሮ የሚሰራው የቀና ሀሳቢዎች ወይም የፖዚቲቭ ቲንከርስ ማህበር ከተመሰረተ አራት ዓመታት ሊሞሉት የሳምንታት ቅድሜ ይቀርባል። ይህ በየሁለት ሳምንቱ እሁድ ለሁለት ሰዓታት ያክል ወጣቶችን የሚያወያይ ቡድን የተመሰረተው ከአርባ ዓመት በላይ ኢትዮጵያ ውስጥ በመምህርነት ባገለገለው በህንዳዊው ራዥንድራ ሲንግ ነው። ራዥንድራ ማህበሩን ለመመስረት እንዴት እንደተነሳሳ እንዲህ ያስረዳል። ኢትዮጵያውያን በእኔ አስተያየት በጣም ጠንካራ ህዝቦች ናቸው። ነገር ግን አካባቢያቸው፣ ማህበረሰቡና የፖለቲካው ሁኔታ ድብቅና ሚስጢራዊ እንዲሆኑ ያደርጋቸዋል። ይህንን ስራ ሳልጀምረው ራሱ አስበው ነበረ። የእኔ ተማሪዎች የሚሰሩትን ነገር ሲደብቁት አያችኋለሁ፣ አይረዳዱም። ሳስበው ታዲያ ይሄ የእነሱ ጥፋት ሳይሆን የማኅበረሰቡ ሆኖ አገኘሁት። አካባቢያቸው በጎውን ነገር እንዲያስቡ አያበረታታቸውም። ስለዚህ ድብቅ ይሆናሉ። ደግሞ መጥፎ ሀሳቦችን እየያዙ ይሄዳሉ፣ በዚህም ይራራቃሉ። ግን መለወጥ ለሚፈልጉ ደግሞ በእኛ መርሃ ግብር ሊጠቀሙ ይችላሉ። ስለዚህም ሰዎችን እየጋበዝን ወጣቶቹ ሲመጡ እናወራበታለን። ራሳቸውን እንዲያዩ፣ አመለካከታቸውን እንዲቀይሩ እንጥራለን። ከዚህ ያየነው ነገር ቢኖር ስለ ሕይወት ቀና ነገር ሲያስቡና ሲሰሩ እየተሻለ እንደሚገጥማቸው ነው። ራዥንድራ አብዛኛውን ጊዜ ሰዎች እራሳቸውን ለመመርመር ቸልተኞች ናቸው ይላል። ሰዎችን ስታነጋግሪያቸው እኔ እኮ ቀና ሀሳቢ ነኝ ይሉሻል። ማናቸውም አሉታዊ አስተሳሰባቸው አይታያቸውም። ለሕይወት ጨለምተኛ አመለካከት እንዳላቸው አይረዱም። ውስጣቸውን ለማየት ቸልተኞች ናቸው። አካባቢያቸውም አያበረታታቸውም። ቀና አሳቢ ለመሆንና ስኬታማ ለመሆን ተስፋ ለመቁረጥ ነው። ዋን ነው አንድ ጽሁፍ አዘጋጅቼ ነበረ። ያንን መነሻ አድርጌ ነው እንግዲህ ስልጠናዎችን ያዘጋጀሁት። ሌላው ነገር ደግሞ ሀሳብን ማካፈል ያስፈልጋል፣ እና ሁሌም ነገሮችን በግልጽ መነጋገር ያስፈልጋል። አንዳንዴ ሰዎች ደካማ ጎናቸውን በግልጽ መውራት ይቸግራቸዋል። እኔ ስለተሞክራቸውና ስላለፉበት መንገድ እንዲነግሩኝ በማድረግ እጀምራለሁ። ከዛ ደግሞ ራሳቸውን መግለጽ ይጀምራሉ። ምን ቢያደርጉ የተሻለ እንደሚሆን እናወራለን። ምክር መስጠት ሳይሆን መንገዱን መምራት ማነጽ አስፈላጊ ነው። የዚህ ፕሮግራም የቦርድ አባልና ተሳታፊ ዳግማዊ በድሉም ለመጀመሪያ ጊዜ ወደ ክለቡ ሲመጣ ጥርጣሬ እንደነበረው፣ በጊዜ ሂደት ግን ህይወቱን የሚቀይር ነገር እንዳገኘ ይናገራል። ቀላቀለው የዛሬ ሶስት አመት አካባቢ ነው። እና አዲስ አበባ ብዙ ክለቦች አሉ። ክህሎትንና እውቀት መዳበሪያ ክለቦች ግን የአስተሳሰብ ና መለካከት ላይ የሚሰሩ ክለቦች አልነበሩም። እና እንደ ድንገት ነው ራጅን የክለቡ ስብሰባ ላይ አግኝቼው፣ ሆቲ ፊንከርስ የሚባል ክለብ አለ ለምን አትመጣም ብሎኝ ሄጄ ነው ለመጀመሪያ ጊዜ የተሳተፍኩት ማለት ነው እና ተሳተፈው መጀመሪያ የለመድኩት ያው ክህሎትና እውቀት ላይ ያሉ ክለቦችን ስለሆነ የለመድኩት አስተሳሰብ ላይ የሰራ ክለብ እንዴት እንደሚሰራ ማየት ፈልጌ ነበር የሆነ ያህል ስኬፕቲካል ነበርኩኝ ሲሄድም የሄድኩበት ጊዜ በግል ህይወቴ መስቀለኛ መንገድ ላይ ሆኜ ነበር የሄድኩት ምክንያቱም በስራም አጋጣሚ አብራቸው ሞላቸው ሰዎች ጥሩ ያልሆነ ሉንም አንገት ያላቸው ሰዎች ጋር ነበርና ጭንቀት ድባቴ ያለብኝ ጊዜ ነበር። መጀመሪያ ለክለቡ ሄድኩት። ከዛ በኋላ ብዙ ነገር ስፔሻሊ ለአለም ላይ ያለኝን አመለካከት በጣም ለውጦት አሁን ሊያውም ከተሳታፊ ማለፈ ብዙ ዝግጅቶችንም ሀላፊነት ስጅ በመስራት ላይ ነው የምገኘው። ዳግማዊ ይሄ ማህበር ወጣቶችን ከማስተዋወቅና ሀሳብን ከማጋራት በዘለለም በስሜት እንዲደጋገፉ እድሉን ፈጥሯል ይላል። አሁን ለየት የሚያደርገው እና ትንሽ ለመጀመሪያም አንድ ሰው ወደ ክለቡ ሲመጣ እንደ ሪጅስት የሚያደርገው አመለካከት ላይ የሚሰራ ነው። ስለዚህ ይሄ የማይጭበት የምንለው የሰውነት አካላችን ነው። ለምሳሌ በሰው ፊቶች ቆሞ የማውራት ክህሎት ከሆነ መጀመሪያ ትርበተብች ይሆናል። ከዛ በሁለተኛው ፕሮግራም ላይ ለተሻል የተሻል ስራችን ለውጥሽን ታየዋለች። እንደዚህ አይነት ግን አስተሳሰብና አመለካከት ላይ ያሉ ለውጦች ቀጥታ አይደለም የሚለኩት እና ፕሮግራሞች ናቸው። ሰዎች ራሳቸውን ያስተዋውቃሉ። ኔትወርኪንግ የምንለው ሴሽን ማለት ነው። የመጡበትን ቦታ ከዛ የሚመልሷቸው መልሶች አሉ የሚያሳለፉት ሳምንት ላይ የተሰማቸው ስሜቶች ላይ ጠየቁ ጥቆች ጥያቄዎች ነው ምን አድርጊ ነበር ይህ በማድረግ የምን አይነት ስሜት ተሰማኝ በአጥኖት እንዲያስቡ ማለት ነው። ምንድን ነው በጊዜው ይሄ ፎክ በጣም የበዛበትና ኢቭን ከቤተሰብም ጨምሮ ይህም ደጋፊ ማግኘት የሚከብድበት ጊዜ ላይ ነው ያለ ነው እና ደጋፊ ማግኘት የምትችበት ክሩፕ አግኝቻለሁ ብዬ ፐርሰናሊ አምናለሁ። የዚህ ፕሮግራም መስራች ራዘንድራ ሲንግ ወጣቶች እርስ በራሳቸው የሚገናኙባቸው እንደነዚህ አይነት መድረኮች ሊፈጠሩላቸው ይገባል ሲል ያሳስባል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ።